ጌታቸው ጅቡቲና ኤርትራ በሚያወዛግባቸው ድንበር ላይ ሰፍሮ የነበረው የኳታር ሰራዊት አካባቢውን ለቆ ከወጣ በኋላ በስፍራው ውጥረት ሰፍኗል። ጅቡቲ ትናንት በአዲስ አበባ ላይ በሚካሄደው የአፍሪቃ ህብረት ስብሰባ ህብረቱ ወደ ድንበሩ አንድ የእውነት አፈላላጊ ቡድን እንዲልክ መጠየቋ ተሰምቷል እና ዛሬ ህብረቱ መደበኛ ጉባኤውን አጠቃለዋል። በዚህ ጉዳይ ላይ ምን ተባለ? ምን ተወሰነ? እሺ፣ እንግዲህ ጅቡቲ ለአፍሪካ ህብረት ከኤርትራ ጋር በሚያዋሰናት ላይ የህብረቱ ትኩረት እንዲሰጣት እና እንዳልሽውም የካታ ሰራዊት ለቆ ስለወጣ ይህንን ክፍተት እባካችሁ አማሮል አንድ መፍትሄ ነገር ፈልጉድን ብላ አቅርባለች ጥያቄ እና መንግስታቱ በሙሉ በአንድ ድምፅ ነው የተቀበሉት። ዋናው ጉዳይ ግን በአፍሪካ ህብረት በኩል ውይይቱ እንዲጀመር ሁለቱንም ወገናት የሚጎበኝ ኮሚቴ አቋቁሟ ልካ ነበር፣ ወደ ኤርትራ እና ኤርትራ ግን ይሄንን በፊት ስለማላውቀው ጉዳዩን ሊቀበሏቸው አልቻሉም። ስለዚህ እነዚህ የተላኩትን የቡድን አባላት ባትቀበልም የአፍሪካ ህብረት ዋናው ፕሬዚደንቱ ራሱ ሙሳ ፋኪ መሀማት እኔ ራሴ ሄጄ ከኤርትራ መንግስት ጋራ እዋጅበታለሁ፣ ይህ ስብሰባ እንደተጠናቀቀ ወደዛ ነው የሚሄደው ብሏል። እንግዲህ አሁን ከኤርትራ በኩል የሚሰማው መልስ ነው የሚጠበቀው ማለት ነው። አዎ፣ ጥያቄን ያቀረበችው እንግዲህ ጅቡቲ እስከሆነች ድረስ የጅቡቲን ጥያቄ ሁሉም ተቀብሎታል። አሁን በኤርትራ በኩል ያለው መልስ ነው እየተጠበቀ ያለው። እንግዲህ ሌላው ህብረቱ ያነሳዋል የተባለው በአህጉሪቱ ያለው የወጣት ስራ አጥነት ጉዳይ ነው። በዚህ ጉዳይ ላይ ምን ተወሰነ? ምን ውይይት ተደረገ? አዎ፣ እንግዲህ ህብረቱ ዋና የተነጋገረባቸው ነጥቦች እንዳነሳሱ ስለ አፍሪካ ወጣት ነው። ምክንያቱም እንደቀረበው ሪፖርት ከሆነ አንድ ቢሊዮን ሁለት መቶ ሚሊዮን ህዝብ ስለደረሰ ይሄ ደግሞ ወደ ሀያ አምስት በመቶ ከአስራ አምስት አመት እስከ ሀያ አራት አመት የሚሆናቸው ወጣቶች ናቸው። ከነዚህ ውስጥም ትምህርታቸውን ቅርንጫፍ ያደረሱ አሉና ለእነሱ ሁሉ ስራ የመስጠር ጉዳይ አለ ብለው፣ እንዲያውም የህብረቱ ፕሬዚደንት መሪዎቹን ወቅሰዋል። እዚህ ቃል ገብታችሁ ተግባራዊ እስካሁን ድረስ የማታደርጉበት ምክንያት ምንድን ነው? እንደዚህም ችግር አለ። ወጣቱ ንበተ ንጎደ ለዚህ መሰል የሚረከቡት አደሪፋ ይመስላቸውና ለዚህ መሰል ችግር ይጋለጣሉ። ይሄ ወዲያውኑ ተግባራዊ እንዲሆን ስራ ጥነቱ እንዲቀነስ የሚል ጥሪ ነው የተላለፈው። ጌታቸው እንግዲህ ማጠቃለያው ምን ይመስል ነበር? የሀያ ዘጠነኛው የአፍሪቃ ህብረት መደበኛ ጉባኤ ይሄ ህብረት ሁሉም ተስማምተው በሰላም ነው የትርቅ ማገደው ዋና ጉዳይ ደግሞ በሙሉ መሪዎቹ የተስማሙበት ለቀድሞ የጋናው ፕሬዚዳንት ክዋሜ ንክሩማ እና ለኢትዮጵያ ንጉሠ ነገሥት ለቀዳማዊ ኃይለ ሥላሴ ለሁለቱ መታሰቢያ ሀውልት እንዲቆምላቸው ለአፍሪካ ህብረት መመስረት ዋነኛዎቹ እነሱ ናቸው በሚል ተስማምተውበት ሀውልት እንዲመሰረትላቸው ተወስኗል። ጌታቸው ተድላ ኃይለ ጊዮርጊስ ከአዲስ አበባ ለሰጠህን ማብራሪያ አመሰግናለሁ። እሺ አሴብ፣ እኔም አመሰግናለሁ።